ትክል አናውቅም ብለን የምናስቀምጠው ለዚህ ነው። የክርስትና ሃይማኖት በአምላክ መገለጥ ላይ የተመሰረተ ሃይማኖት። በስም አብ ወልድ በመንፈስ ቅዱስ አህዱ አምላክ አሜን። የንጋት ኮከብ ኢየሱስ ክርስቶስ በወርቅ ደግሞ አቀባችሁ ከዋክብተ ቤተክርስቲያን በጣሪያ ልማት መድን ዓለም ክርስቶስ በስጋ የተገለጠባት የእመቤታችን የቃል ኪዳን ቤተሰቦች፣ የቅዱሳን ወዳጆች። እንደምን ሰነበታችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ። አሜን። አምላካችን ቅዱስ እግዚአብሔር እንደ ኃጢአታችን ብዛት ሳይመለከት በቅድስናው ሰብስቦን ስለ ክብሩ እንድንነጋገር ስሙን በዝማሬ እንድናወድሰው ቃሉን እንድንሰማ ስለፈቀደልን ክብርና ምስጋና ለአምላካችንና ለመድኃኒታችን ለኢየሱስ ክርስቶስ ይሆን። እሺ፣ እንደ እግዚአብሔር ፈቃድ የምንነጋገርበት የትምህርታችን ርዕስ የሚሆነው ቁርአን ክርስቶስን አያውቀውም በሚል ይሆናል። ይህንን ርዕስ የመረጥንበት ምክንያት አለን። ምናልባት ከዛ አስቀድሞ ክርስትና የፍቅር ሃይማኖት ነው። ክርስትና የሰላም ሃይማኖት ነው። አምላካችን የሰላም አምላክ ከሰው ሁሉ ጋርም ስትኖሩ በሰላም ኑሩ ነው ያለን። እሱ የሚያስተማረን ፍቅርን ነው። እኛም ደግሞ ለሰዎች የምናሳየው ፍቅርን ነው። ከምንም አስቀድሞ ፍቅር የሌለው እግዚአብሔርን አያውቅም ተብሎ ተጽፏልና እግዚአብሔር ፍቅር ነው። እኛም ደግሞ ፍቅርን ነው የምናስተምረው። ነገር ግን ቤተ ክርስቲያን ከክርስቶስ መገለጥ ጀምሮ ረጅም ዘመናት በተለይ በኢትዮጵያ በሰላም ሃይማኖቷን ስታስፋፋ ትምህርቷን ስታስተምር የኖረች ናት። ሰላም ሲባል በየዘመናቱ ብዙ ጠላቶች ይነሱባት ነበር። እነዚህ ጠላቶች ግን እንደ እግዚአብሔር ረዳትነት እየተሸነፉ ቤተክርስቲያን ዛሬም አለች። በተለይ በሀገራችን በኢትዮጵያ ክርስትናና እስልምና ረጅም ዘመን በህብረትና በፍቅር በመቻቻል ኖረዋል። የተቀበልናቸው እኛንን ከ817 ዓመተ ምህረት ጀምሮ ለ1200 ዓመታት ያክል በእንግድነት ተቀብለናቸው እነሱም ኖረዋል በሰላም። እኛም ትምህርታችንን ስናስተምር እነሱ ጋር ሳንደርስባቸው የራሳችንን ወንጌል በማስተማር ኖረናል። አሁን ግን በቤተክርስቲያናችን ላይ አንዳንድ አክራሪ ሙስሊሞች የቤተክርስቲያኗን ህልውና፣ የሀገራችንንም ህልውና የማይፈልጉ በተለየ መልኩ በቤተክርስቲያናችን ላይ የማይፈለጉ ትምህርቶችን በመስጠት በቢሲዲ፣ በጋዜጦች፣ በመጽሔቶች፣ በበራሪ ወረቀቶች፣ በመሳሰሉት ነገሮች በቤተክርስቲያን ላይ አጓጉል ትምህርቶችን እያስተላለፉ ነው። ይሄ ርዕስ የተመረጠው ለዚህ ነው። በተለየ መልኩ ስለ ኢየሱስ ክርስቶስ ስለ አምላካችን የማያውቁትን መጽሐፍ ቅዱሳችንን በማንሳት መጽሐፍ ቅዱስን መረጃ አድርገናል በማለት በኢየሱስ ክርስቶስ ዙሪያ የተለያዩ ትምህርቶችን አውጥተዋል። ከዚህ መካከል አንዱ የዚህ በስ በክርስትና ላይ የተሳሳተ ዘመቻ የአቀናባሪ የሆኑት አህመድ ዲዳት ናቸው። ክርስቶስ ተወዳጁ የእስላም ነብይ በሚል በኑር ኦዲዮቪዥዋል አሳታሚ አማካኝነት ይህንን ቪሲዲ በትነዋል። በዚህ ቪሲዲ ደግሞ ብዙዎች ድህነት የሚፈልጉ አንዳንድ ሙስሊሞች ወደ ድህነት እንዳይመጡ እውቀት ግሞ የሌላቸው በእውቀት ያልበረቱ ክርስቲያን ወገኖቻችን እየተደናገሩ በቤተክርስቲያናችን ላይ የሚቃጣውን ቅጣት እንደ ቤተ ክርስቲያን ልጅነታችን እግዚአብሔር እንዳስተማርን በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ዘወትር መልስ ለመስጠት የተዘጋጃችሁ ሁኑ ተብሎ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እንደተነገረ እንደ እግዚአብሔር ቃል አሁን በዚህ ትምህርት ላይ በዚህ ርዕስ አማካኝነት ለተነሱት በክርስቶስ ላይ ለተነሱት ጥያቄዎች መልሶችን እንመልሳል ይህንን መልስ ስንመልስ ቁርአናቸውንም እንደ መረጃ እንጠቀማል ምናልባት የእኛ መጽሐፍ ቅዱስ ለእኛ ትምህርት አንሶ አይደለም፣ ግን እነሱ ቁርአን ስለ ክርስቶስ እንዲህ ብሏል፣ መጽሐፍ ቅዱስም እንዲህ ብሏል ብለው ስለሚናገሩ ቁርአናቸው ስለ ክርስቶስ ምን ይላል? እነሱ ምን ያስተምራሉ? ምን አይነት ነገር አስቀምጧል ቁርአኑ? ይሄንን ነው የምንመለከተው እንጂ ቤተ ክርስቲያን መጽሐፍ ቅዱስ በቂዋ ነው። በመጽሐፍ ቅዱስ አምላካችንን እየገለጠች ኖራለች። ብዙዎች ይህን እውነት አምኖ ተቀብለው ወደ ድኅነት መጥተዋል። ነገር ግን እነሱ ካነሱት አንፃር የተነሳው አመዲዳት የተነሱት ከዚሁ ከቁርአን ስለሆነ እሳቸው ከተነሱት መነሻ ተመልክተን አምስት ነጥቦችን እናያለን። አምስት ነጥቦችን አመዲዳት ይህን ትምህርት ሲያስተምሩ ይህን የተሳሳተ ትምህርታቸውን ኑሮ ዲዮ ቪዥዋል ሲተረጉመው እሳቸው መነሻ ያደረጉት ከቁርአን እንደሆነ ያስቀምጡልናል። ያነበብኩላችሁ የቁርአን አያት ወይም የቁርአን አንቀጽ ፈጣሪያችን በመሐመድ ሰለላሁ ዐለይሂ ወሰለም በኩል ሲነግረን መርየም በአለማት ካሉ ሴቶች ሁሉ የላቀችና የተመረጠች ናት ይለናል። ይህ በቁርአን የተገለጸ ነው። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 42 ላይ እንዲህ የሚል ቃል ተቀምጧል። መልእክተኞች ያሉትን አስታውስ መርም ወይ አላህ እርግጥ መረጠሽ አነጻሽም በአለማት ሴቶች ላይ መረጠሽ ይላል። አሁን ቃል በተዛታ መልኩ የተወሰደው ከመጽሐፍ ቅዱስ ነው። ከሉቃስ ወንጌል ምዕራፍ አንድ ቁጥር 26 ከዚህ ለመወሰዱ ጥርጥር የለው እነሱም ያምናሉ። ለምን? መጽሐፍ ቅዱስ ከክርስቶስ መገለጥ በኋላ ሲጻፍ የኖረ ነው። ቁርአን ግን የተገኘው ክርስቶስ ከተወለደ ከ600 አመታት በኋላ የተወለደው መሐመድ ያስገኘው መጽሐፍ ነው። እነሱ እንደሚናገሩት ከሰማይ ወርዷል። እንደ ታሪክ ደግሞ ከአይሁድ ታልሙድና ከእኛ መጽሐፍ ቅዱስ በተዛባ መልኩ የተወሰደ መጽሐፍ ነው። መጽሐፉም ሲመረምር የሚያስታውቅ መጽሐፍ ስለሆነ ማለት ነው። ይህን ነው ያነሱት። ይህን ካነሱ በኋላ እንዲህ ብለው ነው ጥያቄ የሚያመጡት። ኢስላም ከክርስትና ውጭ ያለ በክርስቶስ ማመንን ግዴታ ያደረገ ብቸኛ ሃይማኖት ነው። በክርስቶስ የማያምን ሙስሊም ሙስሊም አይባልም። እኛ እንደምናምነው ክርስቶስ ከምርጦቹ የፈጣሪ መልእክተኞች አንዱ ነው። መሲህ ሲተረጎም ክርስቶስ። በዚህ እናምናለን። አሁን ጅብሪል ለመርያም ይሄንን የምስራች ከተናገረ በኋላ ክርስቶስ ይላሉ። የመጀመሪያው ጥያቄያቸው የመጀመሪያው ትምህርታቸው ድፍረታቸው፣ ክርስቶስ እጅግ ከተከበሩ የፈጣሪ መልእክተኞች አንዱ ነው እንጂ ልጁ አይደለም የሚል ነው። ልጁ አይደለም። ይሄ ድፍረት ነው። በመጀመሪያ ደረጃ ኢየሱስ ክርስቶስ ደቀ መዛሙርቱን በፊልጵስ ውስጥ ዛሬ አንድ ጥያቄ ጠይቋቸው ነበር። ሰዎች የሰውን ልጅ ማን ይሉታል? ይሄ መሰረታዊ ጥያቄ ነው። ክርስትና የተመሰረተው በዚህ መልስ ነው። ግማሹ ሙሴ ነው ይላል፣ ግማሹ ከነቢያት አንዱ ነው ይላል፣ ግማሹ ደግሞ ኤልያስ ነው ይላል። እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። የቅዱስ ጴጥሮስ መልስ፣ አንተ ውእቱ ክርስቶስ ወደ እግዚአብሔር ሕያው አንተ። ይህ ያለ እግዚአብሔር ልጅ ክርስቶስ ነህ። ይህን የመለሰው ጴጥሮስ እውነት ላአለው ይህንን የሰማዩ አባቴ መንፈስ እንጂ ስጋዊና ደማዊ እውቀት አልገለጠልህም። አሁን ኢየሱስ ክርስቶስን የእግዚአብሔር የባህሪ ልጅ ነው ብሎ ለማመን በእግዚአብሔር መንፈስ መታገዝ ያስፈልጋል። መጀመሪያ አመዲዳት ይሄን አላስተዋሉ መጽሐፍ ቅዱስን የመረመሩት በስጋሪ ፍልስፍናቸው ነው በስጋሪ እውቀታቸው ነው። እንዲሁም በቪዚዲያቸው ላይ ሲያስቀምጡ እኔ በኤርኩበት ሀገር በተለያዩ ቋንቋዎች የተጻፉ መጽሐፍ ቅዱሶችን ለማንበብና ለማወቅ መጀመሪያ የማቀናው ቋንቋውን ነው ብለዋል እሳቸው። በዚህ ዓለም መገለጥ በዚህ ዓለም እውቀት ክርስቶስን ለማወቅ ስለጣሩ ከቁራናቸው በመነሳት እርሱ የእግዚአብሔር ልጅ አይደለም ነው ያሉት። አሁን እኛ የእግዚአብሔር ልጅ ለመሆኑ ከመጽሐፍ ቅዱስ መልስ ከመስጠታችን በፊት የራሳቸውን ቁርአን እንመልከተው። ለመሐመድ ያልሰጠውን ክብር የሰጠው ለኢየሱስ ክርስቶስ ነው። ከእኛ በኮፒ ስለተወሰደ በሱለቱ አልኒሳ ምዕራፍ አራት ቁጥር መቶ ሰባ አንድ ላይ እንዲህ ይላል። አልመሲሳ የአላህ መልእክተኛ ወደ መሬም የመጣላት ይሁን ቃሉም ነው ይላል ከእርሱም የሆነ ብቻ ነው ይላል። ከእርሱም ምን ያለ ብቻ የሆነ ብቻ የእርሱ ቃል ነው ይላል። ከእርሱ የሆነ ብቻ። አሁን ልጅ ብሎ ማመን ነው የከበዳቸው ሰውየው። መውለድ የሰውና የእንስሳ ግብር ነው ነው ያሉት። አዎ፣ በሥጋ መውለድ የሰውና የእንስሳ ግብር ነው። በዚህ ግብር ውስጥ ግን የእግዚአብሔር ስልጣን፣ ያለ ሰው ለመውለድ የእግዚአብሔር ስልጣን ከሌለ መውለድ አይችልም። ነፍሱን የሚሰራው እግዚአብሔር ነው። የኢየሱስ ክርስቶስ ልጅነት እንደ ሰዎች ልጅነት አይደለም። የተለየ ልጅነት ነው፣ የማይመረመር ልጅነት። አሁን ችግሩ የእነሱ አምላክ መውለድ አይችልም። የእኛ አምላክ የማይቻለውን የሚችል ስለሆነ ወልዷል። ክብርና ምስጋና ለስሙ ይሁን። ያም የባህሪ ልጁ ነው። ኢየሱስ ክርስቶስ የመሰከረውም ራሱ ነው። አባቱ መስክሯል፣ ልጁ መስክሯል። አሁን አመዳት ኢየሱስ ክርስቶስ እኔ ልጁ ነኝ ብሎ አንድም ቦታ አልተናገረም ነው የሚሉት። መጀመሪያ አስቲ አባቱ የመሰከረለትን እንመልከት። በመዝሙረ ዳዊት መዝሙር 2 ቁጥር ዘጠኝ ላይ አንተ ልጄ ነህ እኔ ዛሬ ወለድኩ። አንተ ልጄ ነህ እኔ ዛሬ ወለድኩ። ይሄ ዛሬ የሚባል አማርኛ በሰዎች ሕሊና የሚመረመር ዛሬ አይደለም። ቅድምና የሌለው ነው። ለዘመኑ መጀመሪያም አልነበረውም። እግዚአብሔር መጀመሪያ ስላልነበረው ለዘመኑ ለልጅነቱ መጀመሪያ የለውም። በዚህ ጊዜ ተገኘ በዚህ ጊዜ ሆነ ብለን አንናገርም። ግን እግዚአብሔር እንዳስተማሪ እንዳይምራችን አንተ ልጄ ነህ እኔ ዛሬ ወለድኩህ፣ አሕዛብን ለርስትህ፣ የምድርን ዳርቻ ለግዛትህ እሰጣለሁ፣ በብረት በትርም ትገዛቸዋለህ። በብረት በትር አብሎ የሚናገረው ስለ ልጁ ይህንን በዮሐንስ ራእይ ምዕራፍ አስራ ሁለት ላይ እናገኘዋለን። ሴቲቱ በወለደች ጊዜ ዘንዶም ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። ሴቲቱም አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች ይላል። ሴት የተባለች እመቤታችን ናት። በዚህ አጋጣሚ አመዲዳት አንድ የሚናገሩት ነገር አለ። መጽሐፍ ቅዱስ ላይ ማርያምን አንድም ቦታ ማርያም ብሎ መጽሐፍ ቅዱስ አልጠራትም፣ ኢየሱስ ክርስቶስም አላላትም። ሴት እያለ ነው የሚጠራት እንደውም እሷን አላከበራትም ይላሉ። እኛም እመቤታችንን የምናከብራት ስሟን በመጥራት አይደለም፣ በሕይወት ነው። እያለ ነው የሚጠራት። እንደውም እሷን አላከበራትም ይላሉ። እኛም እመቤታችንን የምናከብራት ስሟን በመጥራት አይደለም፣ በሕይወት ነው። በመሰረቱ ሴት የሴት ልጅ የመጀመሪያ የክብር ስሟ ነው። የክብር ስም ነው። የኤብራውያን ባህል ነው። የኤብራውያን ቋንቋ ነው። ከስሟ ይልቅ የሚከብረው ስሟ ሴት የሚለው ስሟ ነው ለምን ሴት ማለት አጥንትሽ ከአጥንተ ስጋሽም ከስጋዬ ነው ስለሆነ የሚገልጠው ከሷ ለመገኘቱ የሰው ልጅ ለመባሉ በሷ በኩል መገለጫው ሴት የሚለው ስም ስለሆነ ይህንን ተጠቅመዋል። መጀመሪያውን አመዲዳ መጽሐፍ ቅዱስ ቁጭ ብለው መማር ነበረባቸው። ሌሎችም ለድህነት የሚመጡ ሰዎች እንዳይድኑ መንገድ ከሚዘጉ መጀመሪያ ቢማሩ መልካም ቢማሩ መልካም። አንተ ልጄ ነን የዛሬ ልጅ አለው። አሁን ምድር የምድርን ዳርቻ ለርስት እሰጣለሁ አይዛብንም በብረት በትር ትገዛለ። ይህም አይዛብን በብረት በትር የገዛው በመስቀሉ ከሞተ በኋላ ህዝብና አይዛብን አንድ አድርጎ የገዛው አልፋና ኦሜጋ ኢየሱስ ክርስቶስ ነው። እሱ የእግዚአብሔር አብ የባህሪ ልጁ ነው። በዮርዳኖስም የተገለጠው ይሄ ነው። ጌታ ሊጠመቅ በዮርዳኖስ ባህር ያለ በማቴዎስ ወንጌል ምዕራፍ ሶስት ቁጥር አስራ ስድስት ወንጌሉን እናምነዋለን ብለዋል። ስለሚያምኑ ከወንጌሉ መስማት አለባቸው እየተጠቀሱ የስህተትን ትምህርት የሚያስተምሩት ከወንጌሉ ስለሆነ፣ ጌታ በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወረደ፣ በትከሻውም ላይ አረፈ። ከሰማይም ድምፅ መጣ፣ ዝንቱ ውእቱ ወልድየ ዘአፈቅር፣ ይሄ የምወደው የምወልደው ልጄ ነው፣ እርሱን ደግሞ ስሙት። የምወደው ልጄ ነው። አሁን እሱ ልጄ ነው ብሎ ከጠራህ፣ እኛ እርሱ ያዘዘንን የማንቀበልበት ምንም ምክንያት የለውም። ምን ምክንያት ነው? ልጅ ነው ብሎ ስላለ እግዚአብሔር ልጁ ነው እናምናለን። ልጅነቱ ግን ልዩ ልጅነት ነው። የሰው ልጅን ሲዋለዱ ከልጅ አባት ይቀድማል። በአብና በወልድ መካከል ግን እንዴ የለባቸው መቀዳደም ሳይኖርባቸው አብ አባት ሆኗል፣ ወልድ ልጅ ሆኗል። እንዴት ስለሚለው እግዚአብሔር የማይቻለውን ስለሚችል ብቻ። መጀመሪያ አሁን እነሱ አምላካቸው ውስን አምላክ እንደሆነ እያሳዩ ነው ያሉት እንዴት ይቻላል ብሎ ያስቀምጣሉ። ለእግዚአብሔር ለመሆኑ ይቻላል ተብሎ ይነገራል? አይነገርም። ለእግዚአብሔር እንዴት ይቻላል አይባልም። እግዚአብሔርነቱም የሚታወቀው የማይቻለውን በመቻል ነው። ስለዚህ ለአብ አባትነት፣ ለወልድ ልጅነት መቀዳደም ሳይኖርበት አባትና ልጅ ሆነዋል። እኛ ቤተሰቦቻችን ቢወልዱን እንጂ እንደማይፈጥሩን፣ አብም ወልድን ቢወልደው እንጂ አልፈጠረውም። እሱም ፈጣሪ ስለሆነ ልዩ ሶስትነት አላቸው። አብ፣ ወልድ፣ መንፈስ ቅዱስ ልዩ ሶስትነት የማይነገር ሶስትነት። ስለዚህ ኢየሱስ ክርስቶስ የአር የባህርይ ልጁ ነው። ራሱን ጌታችን ተናግሯል። ዮሐንስ ወንጌል ምዕራፍ ሶስት ቁጥር አስራ አራት እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷልና አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷልና። አሁን አመዲዳት በሥጋዊ ፍልስፍና እግዚአብሔርን ማወቅ ስለማይቻል በመጀመሪያ እግዚአብሔር መገለጡን ይስጣቸው ነው። ምን እለውኛ? መገለጡን ይስጣቸው ለምን በስጋና በደም ዕውቀት እንደማይገኝ ለቅዱስ ጴጥሮስ ነግቶታል ነግሮታል። ጌታ ከጸሐፍትና ከፈሪሳውያን በላይ መጻሕፍትን የመረመር የለም፣ ግን ማን እንደሆነ አላወቁትም። መጽሐፍትን ማየት አምላክን አያሳውቅም። አምላክን ለማወቅ በመጀመሪያ የዚህን ዓለም ዕውቀት ከንቱነት ማመን ያስፈልጋል። እሱ ከዚህ ዓለም ዕውቀት በላይ ስለሆነ ስለዚህ ለእሳቸው መገለጡን እንዲሰጣቸው እንጸልያለን እንጂ ምንም የምንለው ነገር የለም። ጌታችን በነቢያትም አድሮ ተናግሯል። በመጽሐፈ ምሳሌ ምዕራፍ ስምንት ቁጥር ሃያ አራት ላይ ቀላያት ገና ሳይወለዱ እኔ ተወለድኩ፣ ቀላያት ገና ሳይወለዱ እኔ ተወለድኩ። አሁን እስቲ አስቡት። አመት ልጃት የሚደንቃቸው እግዚአብሔር ልጅ አለው የሚለው አማርኛ ደንቋቸዋል። የሚገርመው እነሱ ባሪያዎች ናቸው። አሁንም በልጅነት አያምኑ ነው እና ኢየሱስ ክርስቶስ እሱ የእግዚአብሔር አብ ባህሪ ልጅ ብቻ ስለሆነ አይደለም። እኛ በራሱ የእግዚአብሔር ልጆች ነን። እኛ እንኳን ልጅነትን አግኝተናል። በልጁ በኢየሱስ ክርስቶስ በኩል ላመኑት ለተቀበሉት የልጅነትን ስልጣን ተሰጣቸው። እንኳን እግዚአብሔር ወልድ ኢየሱስ ክርስቶስ ቀርቶ እኛ እንኳን ለአምላካችን የጸጋ ልጆቹ ነን። እነሱ ዛሬም ባሪያዎች ናቸው። ለምን? በትልቁ የደህነት ስራ ስላላመኑ። ሰው በደህነቱ ስራ ካላመነ ባሪያ ነው። እኛ ከባርነት ተላቀናል። አባ አባ ብለን የምንጮበት የልጅነትን መንፈስ በውስጣችን አኖረ እንዳል ቅዱስ ጳውሎስ እኛ እንኳን የእግዚአብሔር ልጆች ሆነናል። ስለዚህ በእግዚአብሔር አብ የባህሪ ልጅነት ያላመነ ሰው አይድንም። ራሱ ጌታችን ነግሮናል በዮሐንስ ወንጌል ሜራ 3 ቁጥር 18 በማያምን ግን በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ሰው በእግዚአብሔር ልጅ በባህሪ ልጁ በኢየሱስ ክርስቶስ ካላመነ ይፈረድበታል። ለዚህ ነው ጌታ ይህንን ቃል ያስቀመጠልን። ትልቁ ነገር የሥላሴ ሀሳብ፣ ክርስቲያኖች የሥላሴ ሀሳብ እንደ እግዚአብሔር ትልቅነትና ዘላለማዊነት ከሰው ልጆች አእምሮ በላይ ነው። መርምሬ የምንደርስበት አይደለም። እንደዚህ የዓለም እውቀት፣ እንደዚህ ዓለም ፍልስፍና እዚህ ጋር አለ ብለን የምንገመግመው አይደለም። እግዚአብሔር እንደዚህ አይደለም። እሱ ያለ ጊዜ የነበረ ነው። እኛ ደግሞ ጊዜ ከተፈጠረ በኋላ የተፈጠርን ነን። ከጊዜ በኋላ የተፈጠረ ሰው ልጅ አይምሮ በጊዜ ይወሰናል። በጊዜ የሚወሰን አይምሮ ያለ ጊዜ የነበረውን እግዚአብሔርን መርምሮ ማወቅ አይችልም። ይችላል አይችልም። ስለዚህ የሥላሴ ሀሳብ ከዚህ በላይ ጥልቅ ነው። ግን እግዚአብሔር ገልጧል ለኛ ን ገልጦልናል። ሶስትነቱን፣ ልዩ ሶስትነቱን ደግሞ አንድነቱን አስተምሮናል። ከዚህ አንፃር እንደ አእምሯችን መጠን ልዩ ሶስትነት ለእግዚአብሔር እሱ የማይቻለውን ስለሚችል ይችላል ብለን እናምናለን። ስለዚህ ኢየሱስ ክርስቶስ የአብ የባህሪ ልጁ ነው። የአብ የባህሪ ልጁ ነው። ይሄ በዚህ ያላመነ በእሱ ያላመነ አሁን ተፈርዶበታል። አሁን ተመልከቱ፣ ከላይ ቁርአኑ ሲያስቀምጥልን፣ ከላይ ሲያስቀምጥልን መጀመሪያ ጅብሪል መሰራት ብሎ ሲናገር እሱ የሁን ቃሉ ነው የእሱ የሁን ቃል ነው ብሎ አስገብሩና ከታች ደግሞ እዚህ ሱረቱ 1935 ላይ ደግሞ ምንድን ያለ፣ ለአላህ ልጅ መያዝን አይገባውም። ለዚህ ነው ቁርአን ክርስቶስን አያውቀውም የምንለው በትክክል አያውቀውም ብለን የምናስቀምጠው ለዚህ ነው። አንድ ቦታ አስቀምጠው ከአንዱ ቦታ ጋር ይጋጫል። የእኛ መጽሐፍ ቅዱስ ክርስቲያኖች በተለያዩ ቋንቋዎች ተተርጉሞ ዓለም ተቀብሎታል። ዓለም እኛ ብቻ አይደለንም መጽሐፍ ቅዱሳችን ጥርጥር የሌለበት እውነት ስለሆነ። እነሱ ግን አሁን የእኛን መጽሐፍ ከማየታቸው በፊት መጀመሪያ የራሳቸውን መጽሐፍ ቢያጭ መልካም ነው። የራሳቸውን መጽሐፍ በቅንነት ማየት ፈጣሪ አለኝ ብሎ እኔ ፍጡር ነኝ ብሎ ፍጡርነቱን፣ ሁሉን አለመቻሉን፣ ግዙፍነቱን ያመነ ሰው ፈጣሪው መገለጡን እንዲሰጠው እየጸለየ መጽሐፉን ሁሉ መመርመር አለበት። እኛ የእኛን መጽሐፍ መርምረናል። መንፈስን ሁሉ መርምሩ እንደተባለ እውነት እንደሆነ ግን አውቀናል። በዚህ እውነት የሰበሰበን አምላክ ክብርና ምስጋና ለስሙ ይሁን። እውነት ስለሆነ በ በዚህ ልጅ አላመነ አይደ ነው። ስለዚህ አሁን አሕመድ ሂዳት ቢገርማቸው ቢያምኖ ባያምኖ ኢየሱስ ክርስቶስ የአቤ ባህሪ ልጅ ነው። በኋለኛው ዘመን ደግሞ ከእመቤታችን ከቅድስት ድንግል ማርያም ከእርሷ በሥጋ ተወልዷል። ሁለት ልደታት እንዳሉት እናምናለን። ቅድመ ዓለም ከአብ ያለ እናት፣ ድኅረ ዓለም ደግሞ ከመቤታችን ያለ አባት ተወልዷል። ክብርና ምስጋና ለእርሱ ይሁን። ተወልዷል። ይሄን መገለጥ እናምናለን። በዚህ መገለጥ የማያምን ሰው ድህነት ስለማይኖረው የመጀመሪያው ጥያቄ ይሄ ነው። የተሳሳተው ትምህርታቸውና ድፎታቸው እርሱ የአብ ልጁ ሊባል አይገባም። እርሱ ግን እራሱ ኢየሱስ ክርስቶስ መስክሯል ደግሞ። አባቱን መስክሮለታል። አሁን ዋዜማ ነው ደብረ ታቦር፣ በደብረ ታቦር ነው ተገልጧል ጌታችን። ሶስቱ የምስጢር ሐዋርያት የሚባሉትን ጴጥሮስ፣ ያዕቆብና ዮሐንስን ይዞ ወደ ታቦር ተራራ ወጣ ይላል መጽሐፉ። እዚያ ተራራ ከወጣ በኋላ ተራራ ላይ ከደረሱ በኋላ በፊታቸውን ተለወጠ ይላል። ደመናም ጋረዳቸው፣ ከሰማይ ድምፅም መጣ እንደ ነጎድጓድ የሚጮት ድምፅ፣ የአባት ድምፅ፣ የምወደው ልጄ እርሱ ነው፣ እርሱን ስሙት ማቴዎስ ወንጌል ምዕራፍ 17 ቁጥር 5 እርሱን ስሙት። ይሄ ተቀምጧል። ከዚህ በላይ አምላካችን ከነገረን በላይ ቁርአን ከመጻፉ ከአንድ ሺህ ዓመት በፊት የነበረ መጽሐፍ ቅዱስ ሐሰት ነው ብሎ ያለ መገለጥ በአንድ ሰው ሐሳብ የተሰበሰበ መጽሐፍ እውነት ነው መከበል ብሎ መቀበል ያሳፍራል። በዚህ ነው ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ተብሎ የተነገረው ትንቢተ ሆሴ ምዕራፍ አራት ቁጥር ስድስት ሰው እውቀት ከማጣቱ የተነሳ ጠፍቷል። እግዚአብሔርን ለማወቅ ባልወደዱትም መጠን እግዚአብሔር እራሱ ለማይረባ አእምሮ አሳልፎ ሰጣቸው፣ አለ ቅዱስ ጳውሎስ። አሁን ለብዙዎች በቃ እግዚአብሔርን ለማወቅ ስላልወደዱ በተዘጋ አእምሯቸው፣ በጨለማ አስተሳሰባቸው ብርሃኑን ጨለማ ለማድረግ ይጥላሉ። እኛ ሃይማኖት በመገለጥ የሆነ ሃይማኖት ነው፣ በአምላክ መገለጥ። ስለዚህ በዚህ እናምናለን። ሁለተኛው ያ መዲዳት ድፍረት ፈጣሪ ስጋ አለበሰ ነው። ፈጣሪ ስጋ አለበሰ ማለት ነገር ነው ሚሉት ለክርስቶስ ያላቸው ፍቅርና ውዴታ ከልባቸው እንደሆነ አምናለሁ። በዚህም አልቀውት የመለኮታዊነት ስልጣን ሰጥተውታል። ከሰማይ ሰማያት ወርዶ እንደ ሰው ምድር ላይ ኖሯል። ፈጣሪ የሰው ስጋ ለብሶ ምድር ላይ ነበር ይላሉ። ይህ ራሱ የሂንዱ ፍልስፍና አካል ነው። ሴማዊ አይደለም። የሂንዱ አስተሳሰብ ነው። ሴማዊ ማለት የሙሳ የኢሳ፣ የመሐመድ ዝርያ ማለት ነው። የአብርሃም ዝርያዎች ናቸው ሴም የሚባሉት። ይህ ፈጣሪ የሰው ስጋ ለብሶ የመምጣት ሐሳብ በሴማውያን አይታወቅም። ይህ የአራያን የኔ ቅድመ አያቶች ዝርያዎች ፍልስፍና ነው። ከባድ ነው። ሊቃውንተ ቤተክርስቲያን እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል የሚሉት ለዚህ ድንቅ ምስጢር ነው። ለዚህ ድንቅ ምስጢር ከባድ ነው። የሰው አምላክ ሰው መሆን ይሄ የሂንዱይዝም አስተሳሰብ ነው። ሂንዱይዝም በተለያየ ዘመናት አምላክ በዚህ ዘመን እከሌ ስጋ ለበሰ አምላክ እከሌ በዚህ ዘመን ስጋ ለበሰ እያሉ እንዲህ እያሉ አስተምረዋል ብለው አመዲዳት ይህን ድፍረታቸውን ያውጣሉ። ይህን ያደረጉት አምላክ የሰው ልጆችን ስለማያውቅ ሰው ሆኖ ችግራቸውን ለማወቅ እንዴት እንደሚሰማቸው ለመረዳት ሰው ሆነ ብለው ያስተምራሉ። እኛ እንዲ ያላለን ብሎቱ ስብሀት እኛ እንዲ አላለም። አምላካችን ልብና ኩላሊትን የሚመረምር አምላክ ነው። በዮሐንስ ራእይ ምዕራፍ አንድ ቁጥር ስምንት ላይ ተቀምጧል። እሱ ልብና ኩላሊትን ይመረምራል፣ ያውቃል። እግዚአብሔር አዋቂነቱ ገደብ የለውም። ሰው የሆነበት ምስጢር ግን ሰፊ ነው ሰፊ ነው። ይሄ በዶክተር ዛኪር ናይክ ክርስቶስ አልተሰቀለም በሚለው ትምህርት መጀመሪያ ላይ የተሰጠ ነው። ዓለም አላወቀውም በሚል ርዕስ መጀመሪያ ያወጣሁት ካሴት አለ። እሱ ላይ አምላክ ሰው የሆነበት ምክንያት ተዘርዝሯል። ሰው ሳይሆን በሰማይ ሆኖ ማዳን ይችላል። ለእግዚአብሔር አይችልም ተብሎ አይነገርም። ግን ሰው የሆነበት ትልቁ ምክንያት እዚያ ላይ ተቀምጧል። አሁን አን ደግሞ ግን አንድ ነገር እስኪ እናስቀምጥ። ለምንድን ነው እግዚአብሔር ሰው የሆነው? ለምን ስጋ መልበስ አስፈለገው? ትልቁ ምስጢር እኛ ሰዎች በሚታይ ነገር ስለምናምን እግዚአብሔር ለእኛ ታየ። እንደኛ አይምሮ መጠን እሱ ሳያውቀን ቀርቶ ሳይሆን እኛ ስላላወቅ ነው፣ እንድናውቀው ተገለጠ። እንድናውቀው ሁለተኛ፣ እሱ የቅርብ እንጂ የሩቅ አምላክ አለመሆኑን ለማሳየት ትንቢተ ኤርሚያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ እንጂ የሩቅ አምላክ አይደለሁም ይላል። እኛ የምናመልከው አምላክ የሩቅ አምላክ አይደለም፣ የቅርብ አምላክ ነው። ክብርና ምስጋና ለስሙ ይሁን። ስለ ክብሩ ግን በሰማያት የምትኖር አባታችን ነው እንለዋለን። እግዚአብሔር ያሌለበት የለም። ከላይ ሳይጎድል፣ ከሶስትነቱ ሳይጎድል በተለየ አካሉ አካላዊ ቃል ወረደና ስጋ ሆነ። ለዚህ ነው የክርስትና ሃይማኖት በአምላክ መገለጥ ላይ የተመሰረተ ሃይማኖት ነው። ለዚህ ነው አምላካችን ለሰው ልጆች ሰው ሆነ፣ ተገለጠ፣ የሰውን ስጋ ለበሰ። ያ የሰው ስጋ የለበሰ የሰው ልጅ ተብሎ የተጠራ ኢየሱስ ክርስቶስ የባህሪ አምላክ መሆኑን ቤተ ክርስቲያን የምታስተምረው አምላክ ሰው ሆነ፣ ሰው አምላክ ሆነ የምትለው ለዚህ ነው ለዚህ ነው ስለዚህ አምላካችን ኢየሱስ ክርስቶስ በስጋ የተገለጠው የቅርብ አምላክ መሆኑን ለማሳየት ነው። ሌላው ሰፊው በመጀመሪያው ስለተቀመጠ መድገም አያስፈልግም፣ ለሌሎቹ ጊዜ እንዳያሳጥርብን። ትልቁ ነገር ግን የእኛ አምላክ ሰው ሆኗል፣ ዋናው ነጥብ። ሌላው ድፍረት፣ ሶስተኛው ይህ የፈጣሪ ቃል እንጂ እሱ ፈጣሪ አይደለም የሚለው አያችሁ። የፈጣሪ ቃል ቃሉ እንጂ ራሱ አይደለም። የኔ ቃል የኔ ቃል እንጂ ራሴን አይደለም መጽሐፍ ብል መጽሐፍን እንጂ ቃሉ የሚገልጸው እኔ መጽሐፍ አይደለሁም። ብዕር ብል ቃል እንጂ እኔ ብዕር አይደለሁም። አያችሁ ቃላችሁና እናንተ ሁለት የተለያያችሁ ነገሮች ናቸው። ፈጣሪና ቃሉ የተለያዩ ነገሮች ናቸው። ቃሉ የሱ ነው፣ ግን እሱ ራሱ ቃል አይደለም። የተለያዩ ነገሮች ናቸው። ክርስቲያኖች በአብዛኛው ይስማሙና እዚህ ጋር ክርስቶስ ሰልክቶ ግን ቃሉ ራሱ ፈጣሪ ነው ይላል።